ሶማሊላንድ የሚኖሩ ኢትዮጵያውያን ስደተኞች የሀርጌሳ ፖሊሶች እያሰሯቸው መሆኑን ገለጹ። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የጥገኝነት ጠያቂ ሰነድ ያላቸውን ስደተኞች ያለ አግባብ እያሰረ መሆኑንና ገሚሱን ደግሞ ያለ ፍላጎታቸው ወደ ኢትዮጵያ እየመለሰ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ከሶማሊያ እና ከሶማሊላንድ አስተዳደሮች ጋር ስለዚሁ ችግር ጉዳይ እየተወያየበት መሆኑን ለቪኦኤ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በሀርጌሳ ለበርካታ አመታት በስደተኝነት የኖሩ ኢትዮጵያን ከአንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ይማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትለዋል ብለዋል። በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በምሽቱ ሰው ሲተኙ ቤታችሁ ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለ እና ከመንግስት ጋር በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው፣ ባለፈው ሳምንት የአርጌሳ ፖሊስ ስድስት ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ ስድስት ልጆቻቸው አምስቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዜቱና ሙሜ ሌላ የዘጠኝ ልጆች ናት። በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳሊም እንዲሁም ወይዘሮ ዜቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት ዩንችሲያርና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በአርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። ዩኤንኤችሲአር በአርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሊላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከሰባ በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አለአግባብ በቁጥጥር እንዳይውሉ ለአርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ गलमुटाईच केन एरोबी